አራቱ የአሃዱ ሬዲዮ ጋዜጠኞችና ኃላፊዎች ዛሬ በፖሊስ ጣቢያ ቀርበው ስለሰጡት ቃል በተመለከተ ዋና ስራ አስኪያጁ ጋዜጠኛ ጥበቡ በለጠን ጠይቀነው ተከታዩን ብሎናል። እኔን የአሃዱ ሬዲዮ ስራ አስኪያጅ እና እንደዚሁም ደግሞ የአሃዱ ሬዲዮ ምክትል ዋና አዘጋጅ የሆነችዋን ቢዲያ አበበን እንደዚሁም የዜና ክፍል ኃላፊውን ሱራፌል ዝላለምን ፖሊስ በቃል ጥሪ አድርጎልን ነበር ሰንዳፋ ፖሊስ ጣቢያ ሄደን ቃላችንን ሰጥተናል። ቃል የሰጠንበት አንደኛው ጉዳያችን ሬዲዮ ጣቢያ የሚገኘው ራሱ አዲስ አበባ ከተማ ውስጥ ስለሆነ ጉዳያችን መታየት ያለበት ወደ አዲስ አበባ ነው የሚል ነው። የተሰራው ዜናም ምንም አይነት ችግር እንደሌለበት የሕዝብ ድምጽ የሕዝብ ሮሮ የሚያስተጋባ ስለሆነ የሙያ ኃላፊነታችንን ተጠቅመን ሙያዊ ስራ መስራታችንን እሱን አስረድተን ከዚያም ዋስ ጥሩ ተብለን ዋስ ስንጠራ መታወቂያ ያላቸውን ሰዎች እዛ አካባቢ ያሉት ናቸው ተብሎ ስንጠራ መታወቂያ ብቻ ሳይሆን ንብረት ያለው መሬት ያለ ካርታ ያለው ተብሎ እንደገና ያንን ፍለጋ ካርታ ያለውን ሰው ፍለጋ ትንሽ ተቆራርተናል። ምክንያቱም አካባቢው ላይ የምናውቀው ሰው የለም። ግን ሰዎች ተባብረውን የካርታ ያለው ሰው ስላገኘን ዋስ ሆነውን ግንቦት ሀያ ዘጠኝ ሐሙስ ከሰዓት በኋላ የስም ማጥፋት ወንጀል ነው በሚል ፍርድ ቤት ልንቀርብ ነው ይሄ ነው ያለው። የተላለፈው ዘገባ በተመለከተ የሚያስጠይቅ ነገር እንኳን ቢኖረው የፕሬስ ነፃነት አዋጁ በግልጽ እንደሚደነግገው በተመዘገብንበት አድራሻ በአዲስ አበባ መከሰስ ሲገባን የብሮድካስቲንግ ባለስልጣንም ሆነ በዘገባው ስሜ ጠፍቷል ያለ አካል ለጣቢያችን ቅሬታ ባላቀረበበት ሁኔታ እንዲህ አይነት ድርጊት መፈጸሙ ፍጹም ተቀባይነት የሌለው ነው ያለው ጋዜጠኛ ጥበቡ በለጠ በመጨረሻም ይሄ አካሄድ ጥሩ አይደለም። የተጀመረውን ይሄ ዲሞክራሲ ጉዞ፣ የፕሬስ ነጻነት ኢትዮጵያ ባለፉት አስራ ሁለት ወራት ያገኘችውን ድል የሚያጨናግፍ ነው እና ሁሉም ሰው ቆም ብሎ ሊያ ይገባል። ደቀድሞ እንዳንመጣ ወደ አዙሪቱ እንዳንገባ፣ ከታች ድረስ ያለው የመንግስት መዋቅር ስለ ፕሬስ ነጻነት፣ ስለ መረጃ ነጻነት፣ ስለ ፕሬሱ የህዝብ ድ የህዝብ ዞሮ የህዝብ አይን መሆኑን የሚቀበል ህዝቦች ደግሞ በፕሬስ ነው የሚናገሩት። የአካባቢ ችግር ገጥሞናል ብለው ነው የቀሩን እና ያንን ችግር ነው የህዝቡን ሮሮ ነው አስረዳ ነው እና ያ ዜና ከዛ አንጻር መታየት ያለበት። ሙያዊ ትንታኔ ሊሰጥበት ይችላል። ሙያተኞች በዛ ዜና የራሳቸውን አስተያየት ሊሰጡ ይችላሉ። ይሄ ከተደረገ የጋዜጠኞቹ ስምልቦናዊ ይቀረፋል ብዬ አስባለሁ። አሁን ግን ጋዜጠኞቼ እጅግ በጣም ተጎድቶብኛል። ለዲ ደብልዩ ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።